Pagarinia report. የኢፌዴሪ ፌዴሬሽን ምክር ቤት የፊታችን ቅዳሜ አስቸኳይ ስብሰባ እንደሚያካሄድ ተነገረ። በዚሁ ስብሰባ ላይም የደቡብ ምዕራብ ኢትዮጵያ ክልልን ህዝበ ውሳኔ ውጤት እንደሚያጸድቅ ተነግሯል። የፌዴሬሽኑ ምክር ቤት ህዝብ ግንኙነትና የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ተረፈ በዳዳ በተናገሩት መሰረት የምርጫ ቦርድ የህዝበ ውሳኔ ውጤት ለፌዴሬሽን ምክር ቤት በደብዳቤ ማሳወቁን ምክር ቤቱም ቅዳሜ ጥቅምት ሀያ ቀን ሁለት ሺ አስራ አራት በሚያካሄደው አስቸኳይ ስብሰባ የህዝበ ውሳኔውን ውጤት ውጤትም ያጸድቃል ብለዋል። ከዚህ ስብሰባ አንድ ቀን በኋላ ሰኞ ዕለት የደቡብ ክልል ምክር ቤት አስቸኳይ ስብሰባ የሚያደርግ ሲሆን በዚሁ ስብሰባ ላይ የደቡብ ምዕራብ ኢትዮጵያ ክልል አስራ አንደኛ ክልል መሆኑ ይረጋገጣል ብለዋል። በአስቸኳይ ስብሰባው የደቡብ ክልል ምክር ቤት ለአዲሱ ክልል ስልጣኑን የሚያስረክም መሆኑንም ተነግሯል። የዓለም አቀፍ ቀይ መስቀል ማህበር ኃላፊ በሰሜን ኢትዮጵያ እየተካሄደ ያለውን ጦርነት ለማስቆም አስቸኳይ ፖለቲካዊ መፍትሄ እንዲሰጥ ስለመጠየቃቸው ተዘገበ። የዓለም አቀፉ የቀይ መስቀል ማህበር ኃላፊ ፒተር ማውረር የኢትዮጵያን የሶስት ቀናት ጉብኝታቸውን ሲያጠናቅቁ እንደተናገሩት ነው። ይህንን ያሉት በሰሜን የሀገሪቱ ክፍል እየተደረገ ያሉ ጦርነት የሰብአዊ እርዳታ ፈላጊዎችን ቁጥር በየቀኑ እየጨመረው ነው ብለዋል። በጦርነቱ ተሳታፊ ለሆኑ አካላት መልእክት ሁሌም ተመሳሳይ ነው። ለችግሩ አስቸኳይ ፖለቲካዊ መፍትሄ መስጠት ከግጭት ሊያወጣን ይችላል ብለዋል ኃላፊው። ግጭቱ በፍጥነት ቢቆም እንኳን ከቀያቸው የተፈናቀሉ በመቶች የሚቆጠሩ ሰዎች አስቸኳይ ሰብአዊ እርዳታ እንደሚያስፈልጋቸው መዘንጋ የለበትም ቢለ ብለዋል። መንግስትና ህዋት እርዳታ ሰጪዎችን ያለ ገደብ እንዲያሳልፉም ጥያቄ አቅርበዋል። ወደ ሌላ ዜና ስናመራ የኢትዮጵያ አየር ኃይል ትናንትና በትግራይ ክልል መዲና መቀለ የሚገኘውን መስፍን ኢንዱስትሪያል ኢንጂነሪንግ ሁለተኛ ክፍል በአየር መደብደቡን የመንግስት ኮሚኒኬሽን አገልግሎት አስታወቀ። ተቋም ህወሀት ወታደራዊ መሳሪያዎችን የሚጠግንበት ነው ብሏል። የመንግስት ኮሚኒኬሽን አገልግሎት ሰሞኑን በተከታታይ የኢፌዴሪ የአየር ኃይል ተደጋጋሚ ጥቃቶችን መሰንዘሩ የሚታወስ ነው። በሌላ ዜና የአውሮፓ ህብረት ኮሚሽነር በኢትዮጵያ ውስጥ ያለው ለውጥ ለመደገፍ ፍላጎት እንዳላቸው የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ተናገሩ። የውጭ ጉዳዩ ቃል አቀባይ አምባሳደር ዲና ሙፍቲ ትናንትና በሰጡት ሳምንታዊው ጋዜጣዊ መግለጫ ላይ ነው ይህንን የተናገሩት። የአውሮፓ ህብረት ኮሚሽን ከምክትል ጠቅላይ ሚኒስትር እና ከውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ጋር ስለመወያየታቸውም አንስተዋል። ለውጡ ሁሉን አቀፍ እንዲሆንና የተመሰረተው አዲሱ መንግስትም የተፎካካሪ ፖለቲካ ፓርቲ አባላትን ወደ ካቢኔ በማስገባት የተለያዩ የመንግስት ኃላፊነት እንደተሰጣቸው በኃላፊዎች ገለጻ ተደርጎላቸው ተደርጓቸዋል ብለዋል። ከወቅታዊ ጉዳይ ጋር በተገናኘም ለህብረቱ ኃላፊ መሰል ገለጻ ስለመደረጉ አምባሳደር ዲና ሞፍቲ ተናግረዋል። የአውሮፓ ህብረት ለአማራና ለአፋር ክልል ተጎጂዎች ድጋፉ እንዲያደርጉና አሸባሪውን ቡድን በግልጽ እንዲያውግዙም ተጠይቋል ያሉት አምባሳደር ዲና ኮሚሽነሯ ኢትዮጵያ ላካሄደችው የተሳካ ምርጫ እንኳን ደስ አላችሁ ስለማለታቸውንም ተናግረዋል። ለውጡ ለመደገፍም የአውሮፓ ህብረት ፍላጎት አለ ብለዋል። ከበርካታ የአውሮፓ ህብረት አምባሳደሮች ጋር ውይይት መደረጉን የገለጹት አምባሳደሩ በአውሮፓ ህብረት በኩል ያሉ ጉድለቶችም ተነግሯቸዋል ብለዋል። አሸባሪው ቡድን የሚያደርሰውን ግፍ አለማውገዝ እና በመንግስት በኩል የሚደረገውን ድጋፍ አለማድነቅም ስህተት ስለመሆኑ ለእነዚሁ ቡድኖች ተነግሯቸዋል ተብሏል። የኢትዮጵያ ህዝብና የሱዳን ህዝብ ታሪካዊ ግንኙነት እንዳላቸው ጠቅሰው የኢትዮጵያ መንግስት ከሱዳን ህዝብ ጎን ምድር ዴና ሙፍቲ ለመገናኛ ብዙሀን ተናግረዋል። ለደብሙማን ህጻናት መርጃ ማዕከል የአንድ ሚሊየን ብር ድጋፍ ተደረገ። የወጋገን ባንክ ዳይሬክተሮች ቦርድ ነው ይህንን ማህበራዊ ኃላፊነትን ለመወጣት ሲል ድጋፍ ያደረገው። ልበሙማን ማዕከሉ ዋና ስራ አስፈጻሚ አቶ ህሩይ አሊ ባንኩ ከማዕከሉ ግንባታ ጀምሮ እስካሁን ላደረገው ድጋፍ ምስጋና አቅርበው እንደ ወጋገን ባንክ ያሉ ተቋማትና ማህበረሰብ ለማዕከሉ የሚያደርጉትን ድጋፍና ሕክምና በመጠባበቅ ላይ ለሚገኙ ህጻናቶች ችግራቸውን ይቀርፋል ተብሏል። የአንድ ሚሊዮን ብር ቼኩንም የልብ ማዕከሉ አምባሳደር አርቲስት መሰረት መብራቴ ከባንኩ የቦርድ ሰብሳቢ እጅ ተቀብላለች። ከዚህ ቀደም በሰሜን አሜሪካ የተለያዩ ግዛቶች እንቅስቃሴ ያደረገችው አርቲስት መሰረት መብራቴ ወደ ስድስት ሚሊዮን ብር የሚጠጋ ገቢ አሰባስባ ለኢትዮጵያ ለበሙማን ማህበር ማስረከቧ የሚታወስ ነው። የፍትህ ሚኒስቴር የህዝብ ተወካዮች ምክር ቤት አሸባሪ ብሎ ለፈረጀው ትግራይ ነጻ አውጪ ግንባር ወይም ትፔልፍ ድጋፍ ያደርጋሉ፣ ግንኙነትም አላቸው ተብለው የታሸጉ ፋብሪካዎች፣ የተለያዩ ድርጅት አስተዳዳሪዎች ተሾሙላቸው፣ በቅርቡ ስራ ይጀምራሉ ሲል አስታወቀ። ከጥቂት ወራት በፊት በአዲስ አበባ ከተማ በርካታ የንግድ ድርጅቶች እና ሆቴሎች የንግዱን ህግ በመጣስ እና ለህዝባዊ ወያኔ ሀርነት ትግራይ የሽብር ተግባር ድጋፍ ያደርጋሉ በሚል ጥርጣሬ ታሽገው እንደነበረ አይዘነጋም። ከተዘጉት የንግድ ድርጅቶች መካከል በርካቶች ተመልሰው እንደተከፈቱ፣ ነገር ግን ቁጥራቸው በግልጽ የማይታወቅ ትልልቅ ሆቴሎች ጭምር አሁን ድረስ ዝግ እንደሆኑ አስታውሰዋል። ከሆቴሎቹ መካከልም ካሌብ ሆቴል፣ ኔክሳስ ሆቴል፣ አክሱም ሆቴል፣ ንግስተ ሰባ ሆቴል፣ ሀርመሪ ሆቴል እና ሌሎችም ይገኙበታል። በህገወጥ መንገድ ሲንቀሳቀሱ የነበሩትን የንግድ ድርጅቶች እና ሆቴሎች አስተዳዳሪ ተሾሙላቸው ስራቸውን እንደገና እንዲቀጥሉ ለማድረግ እየተሰራ ነው ተብሏል። ፍትህ ሚኒስቴር በወንጀል የተጠረጠሩትን ተቋማትና ግለሰቦችም ወደ ፍርድ ቤት እንደሚያቀርብ የጠቀሱት ሚኒስትር ዴኤታው ናቸው። የከተማ አስተዳደር ድርጅቶቹን ለመክፈት ወይም ላለመክፈት አስተዳደራዊና የወንጀል ሕጉ መሰረት በማድረግ ውሳኔ ይሰጥበታል ብለዋል። ሚኒስትር ዴኤታው ፍቃዱ እንዳሉት በሆቴሎችም ሆነ በንግድ ድርጅቶች ውስጥ ይሰሩ የነበሩ ሰራተኞች መሆን የለባቸውም ያሉ ሲሆን ድርጅቶቹ በተቻለ መጠን ወደ ስራ እንዲመለሱ ጠቅላይ አቃቤ ሕግ እየሰራ ነው ብለዋል። ለኤስቢኤስ ሬዲዮ ከአዲስ አበባ መፍቃዱ አባይ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።